የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር አቶ ጥላሁን እንደሻው የመግለጫው አስፈላጊነት እንዲህ አብራራሉ። ዋናው እንግዲህ መግለጫው ያው በሀገራችን ውስጥ በአሁኑ ወቅት ባለው ሁኔታ በዜጎቻችን ላይ ብዙ ችግሮች የሚያስከትሉ ግጭቶች እና ጥቃቶች እየደረሱ ነው ያሉት። እዚህ ላይ እንግዲህ መንግስት አስቸኳይ እርምጃዎችን ወስዶ ነገሮችን እንዲያስተካክል ደጋግመን ብንጠይቅም ችግሮቹ መፍትሄ ባለማግኘታቸው በተለያዩ አካባቢዎች በሀገራችን ውስጥ ብዙ ጉዳቶች በዜጎቻችን ላይ እየደረሱ ስለሆነ መንግስት በዚህ ጉዳይ ላይ ልዩ ትኩረት ሰጥቶ አስቸኳይ እርምጃ እንዲወስድ በጥብቅ ለመጠየቅ ነው መግለጫ ያወጡ። በተለይ በቤንሻንጉል ጉሙዝና በደቡብ ክልል ደረሱ ስላላቸው ጥቃቶች አስመልክተውም ተከታይን ብለዋል። በዚህ በቤንሻንጉል ጉሙዝ አካባቢ ሰሞኑን የተከሰተ ግጭት አለ። በዚህ ምክንያት በርካታ በተለይ የኦሮሞ ብሔረሰብና ሌሎችም አሉበት በመቶ ሺህ የሚቆጠር ህዝብ ተፈናቅሏል። እኛ ባለን መረጃ እስከ መቶ የሚሆን ሰውም ለህይወቱ እንዳለፈ ሰምተናል። ከዚህም ሌላ ደግሞ በደቡብ ክልል ከፋ ዞን ዴቻ ወረዳ ውስጥ ለብዙ ዓመታት ሰፍሮ ይኖሩ የነበሩ የከንባታና ጠንባሮ ብሔረሰብ አባላት ላይ እዛ ከበር አካባቢ ሜኒትና ከጫራ ብሔረሰብ አካባቢ የመጡ አጥቂዎች ከርቀት መጥተው በዛ ለረጅም ጊዜ ሲኖሩ የነበሩ ሕዝቦች ላይ ጥቃት አድርሰው ሀያ አምስት ያህል ሰዎች ገለዋል። ከዛ በላይ ደግሞ ቤት ንብረታቸውን ጥለው በሺ የሚቆጠሩትም የተሰደዱበት ሁኔታ አለ። እንደዚሁም ደግሞ በመስካንና ማረቆ የሚባሉ ብሔረሰቦች በደቡብ ክልል የሚኖሩ ናቸው። ግጭት ተፈጥሮ ውስጥም ወደ አስራ አራት የሚሆኑ ሰዎች በዙ ወር ውስጥ ናቸው እነዚህ የሚሞቱት። እዚሁም ደግሞ ወደ ስድስት ሺህ የሚሆኑት ተፈናቅለዋል። ቤቶችና ሱቆችም ተቃጥለዋል። ወደ አስራ ሁለት የሚሆኑ ተቃጥለዋል። በጠቅላላ ወደ ስልሳ አንድ ሚሊዮን የሚሆን ብር የሚገመት ንብረት እዛ አካባቢም እንደወደመ ሰምተናል። እንደዚሁም ደግሞ ከቡሌ ሆራና ከድላ ጋር ያገናኙ የነበሩ መንገዶች ተቋርጠው ህዝቡ ያመረተውንም ምርትም ወደ ገበያ ወደ ሌሎች ክልሎች ወስደው የሚሸጥበት ሁኔታ የለም። ጎረቤት ወረዳዎች አብረው የሚገበያዩበት ሁኔታም የለም። መንገዶች ሁሉ ተዘግተው መንግስት የሰራቸው መንገዶች ተዘግተው ይሄ ህዝብ ችግር ላይ በወደቀበት ጊዜ ምንም አይነት መፍትሄ ሳይሰጥ ይኸው ከአመት በላይ ህዝቡ በስቃይ ላይ ይኖራል እና ኢኮኖሚካሊም በጣም እየተጎዳ ነው። አያርስ አርሶ ለመኖር አልቻለም። ሁልጊዜ ጦርነት ነው። እርሻው መሬት ጦም እያደረ ነው። ንግድ የለም። ስለዚህ ህዝቡ በጣም ኑሮ እየተጎሳቀለ የሚገኝበት ሁኔታ ሁሉ አለ። እነዚህ ነገሮች እንግዲህ መንግስት ልባት ስላልሰጠ እነዚህ ሁሉ እየተደማመሩ ምንም መፍትሄ መንግስት ሳይሰጥ እዛንም መልሶ ሳያቋቅም አሁንም ተጨማሪ መፈናቀል ሁሉ እየመጣ መሆኑ ይሄ መንግስት በእውነት ትልቁን የሰላም ማስከበር ኃላፊነት እየተወጣ አይደለም የሚል አሳሳቢ ሁኔታ ተሰምቶን ነው መግለጫ የወጣ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ፍቅርና ሰላም መስበካቸው ተገቢ ቢሆንም የህግ የበላይነት በሌለበት ሁኔታ ግን ይህ በቂ አይደለም ይላሉ አቶ ጥላሁን እንደሻው ከዚህም ከዚህም ብሔረሰብ ከዚህም ብሔረሰብ አብሮ መገበያየት የሚፈልገው እንዳይገበያይ ሲከለከል እየፈራ እየኖረ እኮ ነው። ያ ጉልበተኛውን እኮ መቆጣጠር መቻል ያለበት እኮ መንግስት ነው። እነሱን ሳይቆጣጠር ህዝብን ተፋቀሩ ስል እንዴታ? ህዝብ መጀመሪያ መቼ ተጣላ? ህዝብ እኮ እርስ በርሱ አይጣላም። አብሮ መኖር የሚፈልገውን ሀይል አብሮ እንዳይኖር የሚያደርገውን ጉልበተኛ በህግ ቁጥጥር ስር ሳያደርግ ፍቅር መስበክ ሊሰራ አይችልም። እኛ ስለዚህ ነው ቅድሚያ ትኩረት ተሰጥቶ የህዝቡ ሰላምና ደህንነት የሚረጋገጠው እነኚህ በኃይል ህዝብ ላይ ጥቃት እያደረሱ ያሉ ወንጀለኞች በህግ ተጠያቂ የሚሆኑበት ሁኔታ ከተፈጠረ ብቻ ነው ብለን የግለጽ ነውና፣ ዶክተር አብይን ቢሆን በዚህ ጉዳይ ላይ ትኩረት ካልሰጡ ጥረታቸው ሊሳካ አይችልም። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባም